ዛሬ ማምሻውን የሚከፈተው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ለአራት ቀናት በተከታታይ የሚደረግ ሲሆን ፓርቲውን በመወከል ለፕሬዝደንትነት ለሚወዳደሩት ካሜላ ሃይሪስ እና ለምክትል ፕሬዝደንትነት ለሚወዳደሩት ቲም ዋልዝ ያለውን ድጋፍ ይገልጻል። የሪፐብሊካን ፓርቲውን በመወከል ለፕሬዝደንትነት በሚወዳደሩት ዶናልድ ትራምፕ ላይ ያለውን ትችትም ያሰማል። ከሁለቱ እጩዎች በተጨማሪ የወቅቱ ፕሬዝደንት ጆ ባይደን፣ የቀድሞ ፕሬዝደንቶች ባራክ ኦባማ እና ቢል ክሊንተን የቀድሞው የውጭ ጉዳይ ሚኒስትር ሂላሪ ክሊንተን እንዲሁም ሌሎች ታዋቂ የፓርቲው አባላት ንግግር እንደሚያደርጉ ፕሮግራም ተይዟል። ካመላ ሄሪስ በይፋ ፕሬዝደንታዊ ውጭ መሆናቸው ከታወቀ ገና አንድ ወር አልሞላውም። በመጀመሪያ በተደረገው የፕሬዝደንታዊ ክርክር ላይ ደካማ አፈጻጸም ያሳዩት ባይደን በፓርቲው ከፍተኛ ሰዎች በተደረገ ጫና አራሳቸውን ከምርጫ ማግለላቸውን ተከትሎ ነበር። ምክትል ፕሬዝደንት ካማላ ሄሪስ እርሳቸውን ተክተው በፕሬዝደንትነት እንደሚወዳደሩ ይፋ የሆነው ባይደንም ለሄሪስ ያላቸውን ድጋፍ ከምርጫው እንደወጡ ካስታወቁበት ቀን ጀምሮ ሲያሳውቁ ቆይተዋል። ዛሬ ምሽት አራት ሺህ ለሚሆኑ የፓርቲ ወኪሎችና በቴሌቪዥን ለሚከታተሏቸው አሜሪካውያን በሚያደርጉት ንግግርም ካሜላ ሄሪስ እርሳቸውን ለምን መተካት እንዳለባቸውና ለምን አርባ ሰባተኛው የአሜሪካ ፕሬዝዳንት መሆን እንዳለባቸው ያስረዳሉ ተብሏል። የቀድሞው ፕሬዝደንት ባራክ ኦባማ ነገ ማክሰኞ ንግግር እንደሚያደርጉ ሲጠበቅ የቀድሞው ፕሬዝደንት ቢል ክሊንተን ደግሞ ረቡዕ ንግግር እንደሚያደርጉ ፕሮግራም ተይዟል። ፓርቲውን ወክለው ለፕሬዝደንትነት የሚወዳደሩት ካሜላ ሀሪስ በጉባኤው መዝጊያ ሐሙስ ንግግር ያደርጋሉ። በአሁኑ ወቅት የሚታዩት የሕዝብ መለኪያ አስተያየቶች ከፍተኛ ፉክክር እንደሚደረጉባቸው በሚጠበቁ ግዛቶች ጭምር ካሜላ ሀሪስ ከዶናልድ ትራምፕ የተሻለ ውጤት እያሳዩ መሆናቸው ተዘግቧል። በምክትል ፕሬዝደንትነት ፓርቲውን ወክለው የሚወዳደሩት የ60 ዓመቱ ቲም ዋልዝ ጡረታ የወጡ የሁለተኛ ደረጃ ትምህርት ቤት የማህበረሰብ ጥናት አስተማሪ የነበሩ ሲሆን በኋላም በአሜሪካ የተወካዮች ምክር ቤት ለ12 ዓመታት አገልግለዋል። ለሚኒሶታ ግዛትም ሁለት ጊዜ በአገረገዥነት ተመርጠዋል። ካመላ ሄሪስ ደግሞ በሀገሪቱ ከፍተኛ የህዝብ ቁጥር ያላት የካሊፎርኒያ ግዛትን በመወከል የሕዝብ እንደራሴ የነበሩ ሲሆን ላለፉት ሶስት ዓመታት ተኩል ደግሞ በምክትል ፕሬዝደንትነት አገልግለዋል። ካመላ ሄሪስም ሆኑ ቲም ዎልዝ በአሜሪካውያን ዘንድ ከፍተኛ በሚባል ደረጃ የሚታወቁ አይደሉም። ከዚህ በፊት በተካሄዱ ጉባኤዎች ላይ እንደነበረው ሁሉ በዚህኛውም ጉባኤ የተቃውሞ ሰልፎች እንደሚኖሩ ተነግረዋል። ሰልፈኞቹ የተለያዩ አጀንዳዎች ቢኖራቸውም በአብዛኛው ግን እስራኤል በሐማስ ላይ ለምታደርገው ጦርነት አሜሪካ ድጋፍ መስጠቷን የሚቃወሙ ሰልፈኞች እንደሚኖሩ ይጠበቃል። አንዲ ጣየር በቺካጎ የመብት አቀንቃኝ ነው። ማንኛውም የመብት አቀንቃኝ በየትኛውም መስክ የተሰማራ ይሁን የዘር ማጥፋት እየተካሄደባቸው ካሉት የጋዛ ፍልስጤማውያን ጎን የማይቆም ከሆነ እንደ መብት አቀንቃኝ የከሰረ ነው። የራስህን ነጻነት ደግፈህ ለሌሎች ነጻነት አለመቆም አትችልም። በአሜሪካ የሁለቱ ፓርቲዎች ብሔራዊ ጉባኤዎች በሚደረጉበት ወቅት ሁሌም የተቃውሞ ሰልፎች ይኖራሉ። ባለፈው ሐምሌ፣ ዊስካንስን ላይ በተደረገው የሪፐብሊካን ፓርቲ ጉባኤ ላይ የተቃውሞ ሰልፎች ነበሩ። በታሪክ ከተደረጉት ተቃውሞዎች መካከል በ1968 በቺካጎ በተደረገው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ወቅት የተደረገው ተጠቃሽ ነው። በቪየትናም ይደረግ የነበረውን ጦርነት በመቃወም የተደረገ ነበር። ከካሮሊን ፕርስቲ እና ከሌሎችም የቪዮ ባልደረቦች ለተገኘው ዘገባ እንግዲ ሊነኝ ዋሽንግተን ዲሲ